አድማጮች የምትከታተሉት የአሜሪካ ድምጽ ሬዲዮ ጣቢያ ነው። አሁን ወደ ተባበሩት መንግስታት ድርጅት ጠቅላላ ጉባኤ ወደ ኒውዮርክ ይሆናል የምናመራው። የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ማምሻውን በመንግስታቱ ድርጅት አጠቃላይ ጉባኤ ላይ ንግግራቸውን አሰምተዋል። በተያያዘ ዜና ማምሻውን ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማም ጋር ተገናኝተው ተወያይተዋል። ሚስተር ኦባማ ኢትዮጵያን በአፍሪካ ብሩህ ከሆኑ አገሮች አንዷ ናት፣ ፈጣን የምጣኔ ሀብት እድገትም አስመዝግባለች ሲሉ አሞግሰዋል። ኢትዮጵያ በቅርቡ ምግብና የኤሌክትሪክ ኃይል ወደ ውጭ ሀገር ለመላክም ትችላለች ሲሉ ዩናይትድ ስቴትስ የቀየሰችው ፓወር አፍሪካ መርሃ ግብር ለውጥ እያመጣ መሆኑን ፕሬዚዳንት ባራክ ኦባማ ተናግረዋል። ጉባኤውን እየተከታተለ የሚዘግብልን ባልደረባችን ሰለሞን አባተ መስመር ላይ ይገኛል። ተከታዩን ዘገባ አጠናቅሯል። ጠቅላይ ሚኒስትሩ ከጥቂት ደቂቃዎች በፊት ባደረጉት የመንግስታቱ ድርጅት ጠቅላላ ጉባኤ ንግግራቸው ከሁለት ሺ አስራ አምስት ዓመተ ምህረት በኋላ ለሚመጣው ጊዜ የሚኖረው የልማት አጀንዳ የዓለምን አበይት ፈተናዎች ለመጋፈጥ በጋራ ነገር ግን የየራሳቸው ገጽታ ያላቸውን ኃላፊነቶች መሰረት ያደረገ መተጋገዝን ለማጠናከር እንደሚረዳ ያላቸውን እምነት ገልጸዋል። ዓለም ዛሬ ያሉብንን እጅግ ከባድ ፍላጎቶች ለማሟላት የሚያስችል አቅምና ሀብት እንዳለው ግልጽ ነው ብለዋል ጠቅላይ ሚኒስትሩ። ድህነትን ለማጥፋት ዘላቂ ልማትን ለሁሉም ለማረጋገጥ ጠቅላይ ሚኒስትሩ በንግግራቸው ላይ ሀገራቸው በሚሌኒየሙ የልማት ግቦች ስኬቶች ማስመዝገቧን ገልጸው ከመካከላቸውም የእናቶች ሞት መጠን በከፍተኛ ሁኔታ መቀነሱን ተናግረዋል። ስለ ሚሌኒየሙ የልማት ግቦች አፍሪካ ኢዝ ናው ራይዚንግ ኮንቲነንት ዛሬ አፍሪቃ በማደግ ላይ ያለች ለንግድና ለመዋለ ንዋይ ምደባ ግዙፍ ዕድል የምትሰጥ አህጉር ናት። የኔቱን አገር ኢትዮጵያን ጨምሮ የሚሌኒየሙን ግቦች በመምታት ረገድም የማይናቁ እድገቶችን አስመዝግባለች። ሌላው የአፍሪካ ትልቁ ፈተና የአየር ንብረት ለውጥ ጉዳይ መሆኑን የጠቆሙት ጠቅላይ ሚኒስትር ኃይለማርያም አፍሪካ ለብክለቱ አንዳችም ግብዓት ሳታዋጣ መዘዞቹን ግን እየተቀበለች መሆኗን ገልጸዋል። የአየር ንብረት ለውጥ የደቀናቸውን ችግሮች ለመቅረፍ እና ለውጡንም ለመግታት በሚደረገው ጥረት ውስጥ መሸነፍ ጨርሶ አማራጭ አይደለም ብለዋል። ጠቅላይ ሚኒስትሩ ከትናንት በስቲያ በዚሁ ጠቅላላ ጉባኤ መክፈቻ ላይ ሙሉን ቀን የተያዘው እና ውይይት የተደረገበት ይኸው የአየር ንብረት ለውጥ ጉዳይም ሙቀት አማቂ ጋዞችን ወደ አየሩ የመልቀቁን መጠን ለመቀነስ እገዛ ያደርጋል ብለው እንደሚያምኑ ተናግረዋል። ጠቅላይ ሚኒስትሩ የሚቀጥለውን ቀንጨባር ገንንስማ ከተናገሩት መካከል ኒድለስ ቱ ሴይ ዛት ዊ ኢን አፍሪካ are already facing the brunt of climate change and this is እኛ በአፍሪቃ ያለነው የአካባቢው አየር ለውጥ የደቀነብን ችግር ሰለባ እየሆንን ችግሩ ለልማት ያለንን ጉጉት እያደናቀፈ የሚሊኒየሙንም የልማት ግብ ለመምታት እየተፈታተነ ነው። ጉዳቱን መቀነስና ከለውጡ ጋር መለማመድ ለእኛ የቅድሚያ ጉዳያችን ነው ብለዋል። አፍሪካን አስመልክተው ሲናገሩ የታዳሽ ኃይልን መስፋፋት አስፈላጊነቱን እንደዚሁ አንስተዋል። ጠቅላይ ሚኒስትሩ በዚሁ ንግግራቸው ውስጥ ካነሷቸው ጉዳዮች መካከል የዓለም ሰላምና የሽብር ጉዳይ የሚገኝበት ሲሆን በዓለም ዙሪያ ባለፉት አስር ዓመታት ውስጥ የታዩ የአመፅና የግጭቶች ሁኔታዎች ለልማት የሚደረጉትን ጥረቶች ሁሉ እንዲድ በሰበሱ ያደረጓቸው መሆኑን አመልክተዋል። ዛሬ የግጭቶቹ ስፍራ አፍሪካ ብቻ አይደለችም ብለዋል ጠቅላይ ሚኒስትሩ ካሉት ውስጥ ተከታዩ ማዳም ፕሬዚደንት ኖት አን ኤክስሉሲቭ አፍሪካን ፊኖሞና ግጭት በአፍሪቃ ብቻ የተወሰነ አይደለም። በቅርቡ ግልጽ እየሆነ የመጣው የዓለም አቀፍ ፀጥታ ሁኔታ ለሁሉም አሳሳቢ እንደሆነ ነው። ከቀዝቃዛው የዓለም ጦርነት ወዲህ የዓለም ፀጥታ ሁኔታ እንዲህ በቋፍ ሆኖ አያውቅም። በመሆኑም ዓለም አቀፉ ትብብር የዓለምንታ አቋም እንዲጠናከር ያስፈልጋል ሲሉ አሳስተዋል ጠቅላይ ሚኒስትሩ በሀገራቸውና በአካባቢው ያሉ የምጣኔ ሀብት፣ የግጭትና የሰላም ጉዳዮችንም አነሳስተዋል። በሌላ በኩል ደግሞ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ከዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ጋር ተነጋግረዋል። ፕሬዚደንት ኦባማ ኢትዮጵያ በአፍሪካ ብሩህ የምጣኔ ሀብት እድገት እንደሚታይባት በማበረታታት ነግሯቸዋል። ለጠቅላይ ሚኒስትሩ ሚስተር ኦባማ እንዲህ ብለዋል። ኢትዮጵያ ከጤና ጥበቃ አንስተው እስከ እርሻና ኢኮኖሚ በሚሄዱ ዘርፎች እንዲሁም ደቡብ ሱዳንን በመሳሰሉ ትኩስ ችግር ባለባቸው ቦታዎች ሁለቱንም ወገኖች ለማቀራረብ ከባድ ጥረት ስታካሄድ ቆይታለች። ሆኖም ፈተና እንዳለ የዓለም አቀፍ አባል አካል በመሆኗ ትገነዘባለች። ስለሆነም የኢትዮጵያውን ጠቅላይ ሚኒስትር ለላቀው ጥረታቸው ላመሰግናቸው እወዳለሁ። ጥሩ ውይይት ለማካሄድ ብቻ ሳይሆን በጣም ውጤታማ የሆነ ግንኙነት እንዲኖረንም በጉጉት እንጠብቃለን። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝም ፕሬዝደንት በጊዜ ውስጥ ጊዜ ሰጥተው ስላገኟቸው አመስግነው የሚከተለውን ብለዋል። ታንክ ዩ ቨሪ ማች ሚስትር ፕሬዚደንት ፈርስት ኦፍ ኦል አድ ላይክ ቱ ታንክ ዩ ቨሪ ማች ፎር ሪሲቪንግ አስ ዱሪንግ በጣም አመሰግናለሁ ክቡር ፕሬዚዳንት። ከሁሉ አስቀድሜ በተጣበበው ጊዜው ተቀበለው ሊያነጋግሩን በመፍቀዶ በጣም አመሰግናለሁ። በዩናይትድ ስቴትስ እና በኢትዮጵያ መካከል ላለው ግንኙነት ትልቅ ዋጋ እንሰጣለን። እርሶ እንደ ጠቀሱት ሀገሬ የሀገሪቱን ኢኮኖሚ ሙሉ በሙሉ እየቀየረች ነው። ዩናይትድ ስቴትስ ወደፊት ለመግፋት በምናደርገው ጥረት የምታደርገው እርዳታም ወደር የለውም። ዋናው ነገር ራሳችንን ለማሳደግ የሚያስችለውን የሰው ኃይል የማግኘቱ ጉዳይ ነው። ዩናይትድ ስቴትስ ታዲያ በጤና ፕሮግራሞች በምታደርገው እርዳታ በምርታማነት ሊሰራ የሚችል ጤንነቱ የተጠበቀ ኃይል እንዲኖረን ረድታለች። የኢኮኖሚ እድገታችን ዋና ምንጭ በሆነው እርሻም በዛ ረገድ ማለት ነው። አርሶ አደሮቻችንን ከሚያሰቃየው የወባ በሽታ መትረፋቸው እጅግ ረድቷል። በተለይም ፓወር አፍሪካ ለተባለው እርሶ ያፈለቁት ፕሮግራም ትልቅ ቦታ እንሰጣለን። እርስዎና የዩናይትድ ስቴትስ መሪዎች ያፈለቁትን የምግብ ዋስትናና የተመጣጠነ ምግብ የማግኘት ጥረትም ዋናው ጠቃሚ ፕሮግራም ነው። በአሁኑ ወቅት በእርሻ ምርት የተሰማሩ በርካታ አሜሪካውያን መዋለ ንዋይ አፍሳሾች አሉ። ለማንኛውም እድገት በሚያስፈልገው ሰላምና ጸጥታ ያለን ትብብርም በጣም ረድቶናል። ጠቅላይ ሚኒስትሩ ከፕሬዚደንት ኦባማ ጋር ካደረጉት ቆይታ ሌላም ከትናንት ወዲያና ትናንትና የሁለት ወገን ወይም ባይላተራል የሚባሉ ግንኙነቶችን ከተለያዩ ሀገሮች አቻዎቻቸው እና መሪዎች ጋር ሲያደርጉ ነበር። ለጊዜው ዝርዝር የለኝም እንጂ ጠቅላይ ሚኒስትሩ ትናንትናም እዚሁ ከግብጽ ፕሬዚደንት አብዱልፈታህ ኤልሲሲ ጋር መነጋገራቸውን ሰምቻለሁ። የደህንነት የጸጥታ ጥበቃ ጉዳይ በጣም ጥብቅ ስለነበረ በዛን ወቅት መድረስ አልቻልኩም ነበር። ለማንኛውም ግን ዝርዝሩን ይዤ ወደፊት እመለሳለሁ። ለዛሬው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ውሎ ከአፍሪካ የጋና፣ የዚምባብዌ፣ የማዳጋስካር መሪዎች የተናገሩ ሲሆን የአየር ንብረትና የሽብር የኢቦላና ዓለም አቀፍ ትብብር ጉዳዮች ጎልተው ተሰምተዋል። ጉባኤው ስራውን አሁንም እንደቀጠለ ነው። በከሰዓት በኋላ ቆይታው ደግሞ ከአፍሪካ ኒጄር፣ ሊዮን፣ ጊኒቢሳው፣ ቶጎ፣ ስዋዚላንድና እና የሞሮኮ መሪዎች ንግግር ያደርጋሉ። አሁን እያደረጉ ነው ያሉት ጉባኤው አሁንም እንደቀጠለ ነው ያለው ከተባበሩት መንግስታት ድርጅት ስድሳ ዘጠነኛ ጠቅላላ ጉባኤ ለአፍሪካ ድምፅ ሰሎሞን አባሰነኝ ኒውዮርክ።